የከፍተኛ ትምህርት ተቋማት መግቢያ ፈተና በመሰረቁና የሁለት ፈተናዎች ጥያቄዎች ከነመልሱ በማህበራዊ መገናኛ ብዙሃን በመሰራጨቱ ፈተናው መሰረዙና ከሰኔ 27 እስከ ሰኔ 30 ባለው ጊዜ ውስጥ የሚሰጥ መሆኑን መንግስት ባወጣው መግለጫ በይፋ መግለጹም በውጭ ሀገር የሚገኙ የተቃውሞ አስተባባሪዎች ተቃውመውታል። ፈተናው እንዲወጣ የተደረገው በኦሮሚያ ለስድስት ወራት ከዘለቀው ተቃውሞ ጋር በተያያዘ ተማሪዎች በአግባቡ ትምህርታቸውን ባለመከታተላቸው ጊዜ ሊሰጣቸው ይገባል በሚል ነው። ስለዚህ ጊዜው በቂ አይደለም። አሁንም አዲስ የወጣው የጊዜ ሰሌዳ በእስልምና እምነት ተከታዮች ጾምና በዓል ላይ በመሆኑ ፈተናው ለሁለት ወር ሊራዘም ይገባል። ይህ የማይደረግ ከሆነና እንደተባለው ፈተናው በሰኔ መጨረሻ የሚሰጥ ከሆነ ግን በሚወስዱት ተጨማሪ እርምጃ ለሚደርሰው ኪሳራ መንግስት ኃላፊነቱን ይወስዳል ሲሉ ለትምህርት ሚኒስቴር ሚኒስትር ለክቡር አቶ ሽፈራው ሽጉጤ በግልጽ ደብዳቤ ምክረ ሀሳብ አቅርበዋል። ጽዮን ግርማ ከአስተባባሪዎቹ አንዱ የሆነውን የኦሮሚያ ሚዲያ ኔትወርክ አስተባባሪ ዋና ስራ አስኪያጅ አቶ ጃዋር መሐመድን ማምሻውን አነጋግረው ነበር። በመጀመሪያ ደረጃ ፈተናው ተሰረቀ የሚለው ቃል ትክክል አይመስለኝም። ፈተናው አልተሰረቀም። መስረቅ ማለት አንድን ንብረት የግለሰብ ቡድን ንብረት ወስዶ በድብቅ ወስዶ በድብቅ መጠቀም ማለት ነው። ይሄ የተደረገው የሰላማዊ ትግል አካል የሆነው ኢንተርቬንሽን የምንለው ፈተናውን ከአብጥቶ ለሁሉም ህዝብ፣ ለተወሰነ ቡድን ወይም ለተወሰነ ተማሪ ሳይሆን ለሁሉም በመበተን ፈተናውን የማስቀረት እርምጃ ነው የተወሰደው። ይህ እንግዲህ የመጨረሻው እርምጃ ነው። ባለፈው እንደተነጋገርነው ከዛ በፊት የማሳመን፣ የውትወታ፣ የአቤቱታ ሁሉም ሙከራ የተደረገው ከዛ በኋላ የተወሰደ ነው እንግዲህ ደብዳቤ ትምህርት ሚኒስቴር የተጻፈው ትምህርት ሚኒስቴር ፈተናውን ከሰረዘ በኋላ አዲስ መርሃ ግብር አውጥቷል። ይሄ መርሃ ግብር ከአንድ ወር ያነሰ ጊዜ ነው የሚሰጠው። ከዚህ በፊት ያነታረከው ጥያቄ ለተማሪዎቹ በቂ ጊዜ አልተሰጣቸው ይሰጣቸው የሚለው ጥያቄ በአግባቡ ስለማይመልስ ተማሪዎቹን አወያየናቸው፣ መምህራኖቹን አወያየናቸው፣ እንዲሁም የዩኒቨርሲቲ አስተዳደር፣ የፈተናዎች ኤጀንሲ ባለሙያዎችን ካወያየም በኋላ በአማካይ ቢያንስ ሁለት ወር ያስፈልጋቸዋል። ስለዚህ ሁለት ወር እንዲመራዘም አለበት የሚል አሳብ ወሰድን። ከዛ ጋር ተያይዞ አዲሱ መርሃ ግብር ሌላ ስተት ሰጠዋል። ይህም በረመዳን ወር ወደ መጨረሻ ላይ ነው የሚወጣው። በሙስሊም ማህበረሰብ በጾሙ ጊዜ ነው የሚወጣው። ተማሪዎች ቀን እየጾሙ በባዶ ሆዳቸው ፈተና መፈተን በጣም በጣም አስቸጋሪ እና መድሏዊ እንደሚሆን እንዲሁም ደግሞ ፈተናው በኢድ አካባቢ ላይ መሆኑ ዋዜማ ና በማግስቱ መሆኑ በሀገራችን በጣም ሕዝቡ በአመት በዓል ጊዜ በጣም እንቅስቃሴ ና ሽታ ያለበት ስለሆነ ተማሪዎቹ በአንድ ቀልብ ለማጥናትና ፈተናን ለመውሰድ አይችሉም። ከዚህ ሁሉ አንስተን ስድስት ነጥብ ያለው ምክረ ሀሳብ አቅርበላቸዋል። ጃዋር እናንተ በዚህ በኦሮሚያ ለስድስት ወር ያህል በኦሮሚያ አካባቢ በተነሳው ተቃውሞ ተማሪዎች ትምህርት አልተማሩም ስለዚህ ለፈተና ዝግጅት ስለማይችሉ መፈተን አይችሉም በሚል ነው ይሄ እርምጃ የተወሰደው ብላችኋል ባለን መረጃ ወይም ደግሞ በሰማነው መረጃ አንዳንድ ቦታ ላይ ለምሳሌ እንደ አምቦ ባሉ በጣም ከፍተኛ ተቃውሞ ነበረባቸው በተባሉ ቦታዎች ፈተናው ተሰርዞ ነበር የሚል መረጃ አለ ና እንደ እሱ እንደሱ አይነት ቦታዎች ፈተናው ከተሰረዘ ሌሎች አካባቢዎች ሰላማዊ የነበሩ ተማሪዎች ትምህርታቸውን ሲከታተሉ የነበሩ ያጠኑ ተማሪዎችን አይጎዳም ይሄ ያኛው ከተሰረዘ ይሄኛው እርምጃ ለምን ይህ በአምቦ አካባቢውም የተደረገው የማዘረዘም ሂደት ከዚሁ ተቃውሞ ጋር ተያይዞ የመጣ መልስ ነው። ሆኖም ግን እንቅስቃሴው በአምቦ አካባቢ ብቻ የሆነ አይደለም። መንግስት የወሰደው ሀያ ሶስት ትምህርት ቤቶችን ለአስረኛ ክፍል አስራ ሁለት ትምህርት ቤቶችን ለአስራ ሁለተኛ ክፍል ነው። እንደምታውቂው ይህ እንቅስቃሴ ከሁሉም የኦሮሚያ ክልል በሐረርጌ፣ በወለጋ፣ በምዕራብ አርሲ፣ በቦረና፣ በጉጂ ዞን በሁሉም አካባቢ ነው ሲካሄድ የነበረው። በቂ ጥናት አድርገን መምህራኑን፣ ዳይሬክተሮችን፣ የትምህርት ቢሮ ኃላፊዎችን አነጋግረን ከዘጠና በመቶ የሚሆኑ የኦሮሚያ አካባቢዎች ላይ ትምህርት ቢያንስ በአማካይ ለአራት ወር እንዳልነበረ የብጥብጥ ወይም ደግሞ የተቃውሞ መኖር ብቻ አይደለም። መጠነኛ ሰላም ነበረበት የተባለበት አካባቢ ራሱ ተማሪዎች ታስረዋል፣ መምህራን ታስረዋል። ብዙ መምህራን ስናነጋግራቸው ከአስራተኛ ክፍል መጽሐፍቶች ውስጥ ግማሹን ራሱ ማዳረስ አልቻልም ነው ያሉት እና በዚህ ጥናትና ውይይት ላይ ተመስርተን ነው በኦሮሚያ ውስጥ መቅረት አለበት፣ ይሄ ፈተና መራዘም አለበት፣ በአጠቃላይ ወደሚለው መደምደሚያ የገባ ነው። አሁን እንግዲህ ይህንን ምክረ ሀሳብ አቅርባችኋል ለኢትዮጵያ መንግስት እንደዚሁም በግልባጭ ለበርካታ የመንግስት መስሪያ ቤቶች እና ለፈተና ለሚመለከተውም ተፈታኝ ተማሪዎችም ምንድን ነው የምጠብቁት ምላሽ? በጎ ምላሽ እንጠብቃለን ምክንያቱም መጀመሪያውንም ራሱ ይሄንን ፈተና ጠብቶ የማሰራጨት እርምጃ ከመውሰዳችን በፊት በጣም በጣም በጣም እልህ አስጨራሽ ሙከራ ነው ያደረግነው። መንግስትም በበኩሉ ጉድፌዝ ማሳየት አለበት። ወደ ጸብ ወደ እልህ መገባባትና እልህ ተያይዞ መንግስት ከህዝቡ ጋር ከተማሪው ጋር እልህ ተገባብቶ ወደ ጥፋት መሄድ ያለበት አይመስለንም። እኛ በእልህ አይደለም ይሄን ያለነው። በጣም በጣም በጣም ተቀባይነት ያለው ተማሪዎቹ የጠየቁት ሚኒመም ሶስት ወር ነው። እኛ ግን ያቀረብነው ሁለት ወር በቂ ነው። ይሄን ደግሞ ያልነው የዩኒቨርሲቲ መርሃ ግብርን አስተያየት ወስደን የፈተና አውጪዎችን የባለሙያ ምክር ወስደን ሁሉንም ካነጋገርን በኋላ ተማሪዎችንም፣ አይ ተረጋጉ፣ ሁለት ወር ይበቃችኋል። በዚህ ሁለት ወር ውስጥ መምህራኖች እንዲረዷችሁ እንጠይቃለን። የዩኒቨርሲቲ ተማሪዎች በብዛት አብረውን የሚሰሩት ተመልሰው ወደ ቀያቸው ገብተው ቱቶሪያል እንዲሰጧችሁ እንመክራለን፣ እናበረታታለን። በዚህ ጊዜ ውስጥ በቂ የሆነ ጊዜና ጥናት ልታደርጉ ትችላላችሁ ብለን ተማሪዎቹን አሳምነን ነው ያቀረብነው። ይህ በጣም ተቀባይነት ያለው ሀሳብ ይመስለኛል። ሚኒስትሩም ይህን እንደሚቀበል ተስፋ እናደርጋለን። በጣም አመሰግናለሁ። ጊዜ ስጥልኝ ጀዋር። እኔም አመሰግናለሁ። የትምህርት ሚኒስቴር ሊሰጥ የነበረው ፈተና ተሰርዞ ከሰኔ ሀያ ሰባት እስከ ሰኔ ሰላሳ እንዲሰጥ መወሰኑን ካስታወቀ በኋላ በውጭ ሀገር የሚገኙ የድምጻችን ይሰማ የድጋፍ ግብረ ኃይል አባላት ተቃውሞ እያሰሙ ነው እቅዱ የሙስሊም ተማሪዎችና በአጠቃላይ የሙስሊሙን ሕብረተሰብ ያላገናዘበ በመሆኑ በምንም መልኩ ተቀባይነት አይኖረውም ሲሉም መግለጫ አውጥተዋል። ጽዮን ግርማ የግብረ ኃይሉ አባል የሆኑትን ከአቶ ሳዲቅ አህመድን አነጋግራ ተከታዩን ዘግባለች። ግንቦት 21 ቀን ጠዋት ሊሰጥ የነበረው የከፍተኛ ትምህርት ተቋማት መግቢያ ፈተና ፈተናው ከመሰጠቱ ቀን አስቀድሞ ሾልኮ መውጣቱና በማህበራዊ ሚዲያ ላይ በመሰራጨቱ ምክንያት የትምህርት ሚኒስቴር ፈተናው ተሰርዞ ከሰኔ 27 እስከ ሰኔ 30 ባለው ጊዜ ውስጥ ይሰጣል ማለቱ ሌላው ተቃውሞ አስነስቷል። ተቃውሞውን ያሰሙት በኢትዮጵያ ሙስሊሞች ጉዳይ ላይ በመስራት የሚታወቀው የድምጻችን ይሰማ በውጭ ሀገር የሚገኙ የድጋፍ ግብረ ኃይል አባላት ሲሆኑ ፈተናው ይሰ ጥበታል ተብሎ የታቀደበት ቀን የኢትዮጵያን የሙስሊም ህብረተሰብ ክፍል ያላገናዘበ ቀደም ባሉት ስርዓቶች የኢትዮጵያ ሙስሊሞች የነበሩበትን ሁኔታ የሚመልስ ነው ብለውታል። ከድጋፍ ሰጪ ግብረ ኃይሉ አንዱ አስተባባሪ የሆኑት አቶ ሳዲቅ አህመድ ለአሜሪካ ድምጽ እንደተናገሩት የሙስሊም በዓል በሚውልበት ቀን ፈተና የመፈተን ሂደት ቀደም ባለው ስርዓት ሆን ተብሎ ሲደረግ የነበረ በደል እንደሆነ አስታውሰው፣ አሁንም ሕጋዊ በሆነው ቤተሰብ ከቤተሰብ ተሰብስቦ በሚደሰትበት የኢድ በዓል ቀን እንዲህ ያለ ብሔራዊ ፈተና ልማወጅ በአጠቃላይ በኢትዮጵያውያን ሙስሊሞች ላይ የተደረገ ታላቅ ንቀት ነው ብለዋል። መጪ ወር ረመዳን ነው። ረመዳን ማለት አንድ ወር በሙሉ ሙስሊሞች ስርአተ ጸሎታቸውን የሚያከናውንበት ቀኑን ጾመው ማታ ተራዊህ የሚሰግዱበት፣ እንደዚሁም ደግሞ ሌሊት ላይ የሚሰገዱ ሰላቶችን የሚሰግዱበት፣ ቁርአን የሚቀሩበት፣ ሰደቃ የሚያደርጉበት፣ በአጠቃላይ ወሩን በሙሉ በኢባዳ ወይም በጸሎት የሚያሳልፉበት ነው። በአጠቃላይ በአገሪቷ ውስጥ ያሉትን በሚሊዮን የሚቆጠሩ የሀገሪቱን ዜጎች ስነ ልቦና የሀገሪቱን ዜጎች በዓል የሀገሪቱን ዜጎች ሆናቴ ያማከለ መሆን አለበት። ስለዚህ ከታቀደም ከሐምሌ ወር ውጪ መሆን አለበት እንጂ በሐምሌ ወር የሚሆን ከሆነ በአጠቃላይ ታላቅ የሆነ ጽኑ የሆነ ቅዋሚ ይገጥመዋል የኢትዮጵያን መንግስትን ከሙስሊሙ ማህበረሰብ ጋር ዳግም የሚያጣላው ጉዳይ ይሆናል። በመሆኑም መንግስት አዲስ ያወጣውን እቅድ እንዲሰርዝ እና ይህንንም በአስቸኳይ ለህዝብ እንዲያሳውቅ ጠይቀዋል። ከቀናት በፊት የትምህርት ሚኒስቴር ሚኒስትሩ አቶ ሽፈራው ሽጉጤ በሰጡት መግለጫ ፈተናውን የሰረቁና በማህበራዊ ሚዲያ ላይ ያሰራጩ ሰዎች ለህግ እንደሚቀርቡ ገልጸው በተሰረዘው ፈተና ምትክ ለመጠባበቂያነት የተያዘው ፈተና ከሰኔ ሀያ ሰባት ቀን እስከ ሰኔ ሰላሳ ይሰጣል ማለታቸው ይታወሳል። ይህን መግለጫ ተከትሎም ለፈተናው ሾልኩ መውጣት ኃላፊነት የወሰደው የኦሮሞ ተቃውሞ አስተባባሪና ከአስተባባሪዎቹ አንዱ የሆነው የኦሮሞ ሚዲያ ኔትወርክ ዳይሬክተር አቶ ጀዋር መሀመድ ተማሪዎቹ ተጨማሪ ዝግጅት ጊዜ እንደሚያስፈልጋቸው፣ እንዲሁም ወሩና እለቱ የሙስሊም በዓል የሚከበርበት ቀን በመሆኑ ፈተናው ለሁለት ወር እንዲራዘም ምክረ ሀሳብ ማቅረባቸውን መዘገባችን ይታወሳል። መንግስት ሀሳቡን ካልተቀበለና ፈተናው በተባለው ቀን የሚሰጥ ከሆነም በሚወሰደው እርምጃ ለሚደርሰው ተጨማሪ ኪሳራ መንግስት ኃላፊነቱን እንደሚወስድ በመግለጽ ማስጠንቀቃቸውን መዘገባችን ይታወሳል። ይህን በተመለከተም የትምህርት ሚኒስቴርን ምላሽ ለማካተት ተደጋጋሚ ሙከራ አድርገን አልተሳካልንም። አሁንም ጥረታችንን እንቀጥላለን። አድማጮች በጉዳዩ ላይ ትምህርት ሚኒስቴርና የኦሮሚያ ክልል መንግስት እንዲሁም የኮሚኒኬሽን ጉዳዮች ሚኒስቴር ምላሽ እንዲሰጡን ተደጋጋሚ ሙከራ አድርገን ለጊዜው አልተሳካም። አሁንም ጥረታችን እንቀጥላለን። ታዲያ በርዕሰ ጉዳዩ ዙሪያ በአዲስ አበባ ዩኒቨርሲቲ ቀድሞ ፍልስፍና መምህር የነበሩትን ዶክተር ዳኛቸው አሰፋን ለሙያዊ ትንታኔ ጽዮን ግርማ ጋብዛ አነጋግራለች። እንግዲህ የማጥሚያ የመዘጋጃ ጊዜ ይሰጣቸው ብሎ የተጠየቀው ክክ ነው። ወደ ስድስት ወር ያልተማሩ ልጆች ወደ የፈተና ገበታ ማቅረቡ ሰርም ክክልም ማለት እዚያ ላይ እኮ ምንም ችግር የለም። እንደ ሊተላለፍ ይችላል እና አይተላለፍም። በቃ እኛ የተናገርነው አንድ ጊዜ ነው መሆን አለበት ማለት ተመካክረውበት የወሰኑት ነው። አንዳንዶች ውስጥ እንደተቃወሙ ምንም ጥርጥር የለም። መረጃዎች አለ። ግን ፈተና ይቀጥል ተባለ እና ያው የሆነ ሆነ ልጆቹ ተማሪዎቹ ጊዜ ያስፈልጋቸው። በእውነት በእውነት ኦሮሚያም ክልል ይሁኑ ከየትም ቦታ ሆኑ በተለይ ረብሻ በነበረበት የህዝብ እንቅስቃሴ በነበረበት ቦታ ትምህርት ቤቶች ተዘግተዋል እና እኛ ኦሬዲ ያስቀመጥ ነው የጊዜ ገደብ አለና በዛ ስር ተካታችሁ ተፈተሩ ማለት ሲጀመርም ትክክል አልነበረም ይ ያጠኑ ተማሪዎች አሉ። አሁን ዶክተር ዳኛቸው እንግዲህ የኢትዮጵያ የኑሮ ሁኔታ የተለያየ ነው። የኢኮኖሚ አቅማቸው ከፍ ያላለ፣ የኢኮኖሚ አቅማቸው ዝቅ ያላለ የደከመዋሉ አስሮር ልጆቻቸውን በማስተማር እንደምንም ብለው እዛ ያደረሱ አሉና እንደሱ አይነት ተማሪዎችስ ላይ አሁን እንደዚህ አይነት ፈተና ሲሰረዝ እነሱ ላይ የሚፈጥረው ተጽዕኖስ ምንድን ነው? በጣም በጣም ጥሩ ጥያቄ ነው። እንደ ዩኒቨርስ ይሄ ይሄ የግላዊ ገና አያውም አልታየም። እንዴት አንቺም ምንም ተማሪ ሆነን አልፈናል። ፈተና ደረሰ ደረሰ እያል እየተዘጋጀን እያለን ምልክ ያለውን ቴንሽን ታውቂያለሽ። አጥንተን ወጥተን ወርደን ልክ እንደ ነገ ልንፈተን ስል ፈተናው ስለተሰረቀ ላልተወሰነ ቀላ ወራት ምናምን ተዘዋውሯል ሲባል ቤተሰብ ላይ ትልቅ ሳይኮሎጂካል ጫና ነው ሁሉ ያመጣል። ፈጣን ነው የተናገሩት። ያዝሙ ያዘሙ እንዲሁም ልንገሪሽ፣ ሹመኞቹ ወጥተው ሲያስተባብሉ የትምህርት ሚኒስትሩ አንድ ዜና ቃል ተናገሩ ይቅርታን ትይቷለን ሌላ ጥያቄ እየመጣ ነው። በዚህ ዙሪያ እንግዲህ ዶክተር ዳኛቸው አሁን እዚህ ጋር መጀመሪያ ላይ የፈተናው ያላጠኑ ተማሪዎች ፈተናው መሰረዙና መራዘሙ ተገቢ ነበር ብለውኛል። አሁን ደግሞ አጥንተው ደግሞ ለመጡት ሰዎች ሲሰረዝም እንደዚሁ የሚያሳዝን ነገር ነው ብለውኛል። ስለዚህ እነዚህን ሁለት ተማሪዎች ለማስታረቅና የሁለቱን ተማሪዎች ፍላጎት ለማሟላት ምንድን ነበር መደረግ የነበረበት? የመጀመሪያዎቹ እኮ በስሴው ምንም ችግር እንደነበረ ስለታወቀ የማጥሚያ ጊዜ መሰጠት አለበት የምናደርገው ነው። እኩኛም እንኳን እንዳጥማችን በአንዳንድ ቦታ ላይ ሁለተኛው ሲያጥሩ ሲዘጋጁ የነበሩት ያለፈው ጊዜ ሬሌቲቭ የሆነ ሰላም ያለበት ቦታ እነሱ እንደኛ መፈተን ነበረብን ነበረ ያሉት፣ ግን ደግሞ ብዙዎቹ ደግሞ ወጣቶች ገብቷቸዋል አይ ኮምፒቲሽኑ ፌር እንዲሆን ከተፈለገ በአንድ ገበታ ላይ የምንሰተን ከሆነ እነሱን ጊዜ ይሰጣቸው። የአስራ አምስት አመት እዚህ ያለኝ ልንገ አስራ አምስት ገን አልስፈ ግን ስፖርት እንኳን እኮ ዝግጅት ይጠይቃል። አንዱ ሳይዘጋጅ አንዱ ተዘጋጅ ሩጥ አይባልም። እና ይህ ትንሽ ሆደ ሰፍ የሆነው ሰፋ አርገው አይቶ ሀይል ልጆቹ ሊጎዱ ይችላሉ። እንደዚህ ያልተያያል ሰው እንዴት ነው አስተማሪ ሲሆን ያላስተማረው ሊፈትን የሚዘጋጅ ግን ሊገባኝ አይችል። እድሜ ልኬ ነኝ አስተማሪ ነው ገባሽ እና መጠላለፍ ነበረበት። ከዛ ደግሞ ሁለተኛ ጥፋት ጠፋ፣ ዘፈን ነው የሚያስቀው። ሁለተኛ ጥፋት ያለው በጀምበና ማያውቀን ተመረጠ። ሁለተኛ ደግሞ እሱም ጠፋ ተባለ። ግን ከዚህ በኋላ የተደበቀው ነገር ቢኖር ምንድን ነው? ስለ ስርአቱ የሚሰጠን ኮመንተሪ አለ። መልከት አለ፣ እዛ ላይ እንመልከት ነው የሚሆን። ጓደኛዬ እንግዲህ ዶክተር ዳኛቸው በዩኒቨርሲቲ ማስተማሪ ኖት ከትምህርት ጋር የተያያዘም ሰፋ ያለ ልምድ አሎት። እና እንዴት ነው ፈተና ሊሰረቅ የሚችለው? እንዴት ነው ፈተና ሊጠፋ የሚችለው? ይሄ ይሄ ፈተናውን የሚያዘጋጀው መንግስት ነው። ይሄ የመንግስታዊ ጥያቄ ነው፣ የፖለቲካ ጥያቄ እኮ ነው ሲጀመርም። ነው የናሽናል ኤግዛሚኔሽን ጠፋ ማለት ስለ ስርአቱ አንድ መጸብራቅ ሰ ኮመንተሪ ነው። አንድ የሚነገርን ነገር አለ። በዚህ አይነት እንዝላልነት ይባን ከላይ ዝም ብለሽ ስታዩ ነው የምልሽ። እኔ ግን እንደሚመስለኝ ኳልጁ የኢህአደጉ ስርአቱ ፍራክቸር እያደረገ ነው። ከበዓሉ ግርማ አንድ የምወደው ቃል አለ፣ ኦሮማይ የሚለ የሚጽፈው አርቲክል ላይ የኢህአደግ ኦሮማይ የሚ የአጼ ኃይለ ስላሴ ኦሮማይ ነበር፣ አልፏል። የደርግ ኦሮማይ ነበር፣ ስርአቱ አልፏል። በዲፍረንስ ነው የምነግርሽ የኢህአዴግ ኦሮማይ ዞን ላይ የገባ አንድ ፈተና እንኳን ተባብረው አውጥተው ሊፈትኑ አልቻሉ ይሄ ኮመንተሪ የስርዓቱ በመሀል ኮዋልጅ ነው ኢህአዴግ ማለት እኮ ምን ቅንጅት ማለት ነው ድርጅቱ ውስጥ ያፈነገጠ ሀይል አለ ሌሎቹ ይከተላሉ የሚል ምኛ ችግር ተፈጥሯል አንድ ስርዓት ደግሞ ባቀናጀው መንገድና በድሮ ስርዓት መቀጠል ካልቻለ ኦሮማይ ማለት ያ ነው ይሻሉ